የሦስቱ መልአክ መልእክት የሦስቱ መልአክ መልእክት በፓስተር እሱ ባለው ምህረት ታላቅ ማስጠንቀቂያ ሕዝቤ ሆይ ከባቢሎን ውጡ ሕዝሜ ሆይ ከባቢሎን፣ የሦስቱ መልአክ መልእክት በሚል ርዕስ ተከታታይ የሆነ መልእክት በፓስተር እሱ ባለው ምሕረት ይዘንላችሁ ቀርበናል። እንግዲህ በዚህ ግሩም ድንቅ በሆነው መልእክት እንደምትባረፉ ተስፋ እናደርጋለን። ላላችሁ ጥያቄ በመልእክት ሳጥን ቁጥር 145 በስልክ ቁጥራችን 0910 82 81 82 ላይ በጽሑፍ መልእክት ብታደርሱን መልእክቶቻቸውን ልናስተናግድ ዝግጁ መሆናችንን እንገልጽላቸዋለን። የእግዚአብሔር ቸርነትና ምሕረት ከሁላችን ጋር ይሁን። አሁን ወደ ፕሮግራሙ እናመራለን። እግዚአብሔር ይባርካችሁ። ዛሬም እንደገና ከእናንተ ጋራ በራዕይ ምዕራፍ 14 ቁጥር 6 እስከ 12 ያለውን የጀመርነውን የመጽሐፍ ቅዱስ ጥናት አብረን እናጠናለን። ክፍል ሶስት የመጨረሻውን በተለይም ደግሞ የሶስተኛውን መልአክ መልእክት ነው አብረን የምንመለከተው። እዛ ክፍል ደግሞ ምንድን ነው፣ ስለ መጀመሪያው መልአክ ታይተናል። ምንድን ነው የመጀመሪያው መልአክ የሚለው የሚያስተምረው የሚናገረው? ሁለተኛውስ መልአክ ደግሞ ምንድን ነው ያስተማረው የተናገረው እንደገናም ደግሞ ያስጠነቀቀው አለምን ሶስተኛው ውስጥ ደግሞ መልአክ የሚያስተምረው ምንድን ነው? ይህ መልአክ ምንድን ነው እያለ ያለው የሚለውን አብረን እናያለን ማለት ነው። ለዚህም ነው ጌታ እግዚአብሔር ወደዚህ ምድር ከመምጣቱ በፊት የክርስቶስ ኢየሱስ ዳግም ምጽአት ከመከናወኑ በፊት ይህንን እውነት ይህን ገመና ይህንን ወገኖች ጉድ ዓለም ሊያውቀው ስለሚገባ የሦስቱ መላእክት መልእክት ሊሰብክ ያስፈልገው። በተለይም ደግሞ የሦስተኛው መላእክት መልእክት ለአውሬው እንዳንሰግ አውሬው ምን ዓይነት ነገሮችን እያወራና ብዙ ሰዎችን አስክሮ ብዙ ሰዎችን ወገኖች አጠጥቶ ብዙ ሰዎችን አደንዝዞ በስተት እንዳያዘና የእሱን ስልጣን ከእግዚአብሔር በላይ አድርጎ እንደቆጠረ ሰዎች አውቀው ከዚህ የተሳሳተ አስተምሮ ራሳቸውን እንዲያገሉ በእግዚአብሔር መንገድ ላይ እንዲቆሙ ጥሪ እንዲደረግላቸው ነው። ይህ ቃል የመጣው ወገኖች ካህኑ ይህም እንደሰጡት በጣም የሚገርም ነገር ነው። ካህኑ የሚሰጠው ውሳኔ እግዚአብሔር የሚሰጠውን ውሳኔ ይቀድማል፣ የእግዚአብሔር ካይን ውሳኔ ይቀበላል በማለት በጣም የሚገርም ሁኔታ ተጽፎ እንመለከታለን። ምስኪኑ ኃጢአተኛ ከአናዛዡ ካህን እግዚአብሔር ስር ይንበረከካል። ተመልከቱ፣ ከአናዛዡ ካህን እግዚአብሔር ተብሎ። ምክንያቱም የሚነጋገረው ከተራ ሰው ጋር ሳይሆን ከሌላኛው ክርስቶስ ጋር መሆኑን ያውቃል። እኛ ሌላ ክርስቶስ አናቅም። ክርስቶስ አንድ ነው። ምናልባት ይሄ ሌላ ክርስቶስ የተባለው አንቲክራይስት የምንለው ወይም ደግሞ ሐሰተኛው ክርስቶስ ወይም ደግሞ ወገኖቼ የክርስቶስ ተቃዋሚ አውሬ የተባለው ነው የምንለው። ለዚህ ነው ኃጢአትን ይቅር ብያለሁ የሚለው ቃል ሲሰማ የተሸከመው የኃጢአት ሸክም ከነብሱ ተንከባሎ ለዘላለም ይወድቃል ተብሎ ተጽፏል። እንግዲህ ተመልከቱ፣ ምን አይነት አስተምሮ ነው። መጽሐፍ ቅዱስ ኃጢአታችሁን የምትናዘዙ ኃጢአታችሁን ሁሉ ይቅርል ዘንድ የታመነ ጻድቅ ነው የሚለው የእግዚአብሔር ልጅ ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከንጽል ድንግል የተወለደውን እርሱን ብቻ ነው ከእርሱ ውጭ ሌላ ኃጢአትን ይቅር ሊል የሚችል ማንም የለም በሐዋርያት ሥራ ምዕራፍ አራት ቁጥር አስራ ሁለት ላይ ወገኖቼ በሰማይም ቢሆን በምድር ማንም ከዚህ ስም በቀር ሊያድን የሚችል የለም መዳን በእርሱ ብቻ ነው ነው የሚለው ታዲያ ከየት የመጣ ነው ወገኖቼ በዚህ መሰረት በዳንኤል ምዕራፍ ሰባት ስለ ትንሹ ቀንድና በራዕይ ምዕራፍ አስራ ሶስት ስለ ነብር የመሰለው አውሬ የተነገረው ትንቢት በሮም ጳጳስ ኃይል አማካኝነት ሲሆን ወይም ደግሞ ሲፈጸም እናያለን እግዚአብሔርን የመሳደብ ተግባር ያበቃው መጽሐፍ ቅዱሳችን እንደሚነግረን የዓለምንም ደግሞ ታሪክ እንደሚነግረን ወይም ስናጠና እንደምናገኘው በመካከለኛው ዘመን ገኖ የነበረው ጳጳሳዊ አስተዳደር በፈረንሳዩ አብዮት ጊዜ በ1798 ከስልጣን በተወገደበት ወቅት ነበር። ከዛ በፊት ግን ብዙ ነገሮች እንደነበሩ መጽሐፍ ቅዱስ ይነግረናል፣ ታሪክም ደግሞ ያስተምረናል። በላይ ምዕራፍ 13 ላይ ከራሶቹ ለሞቱ እንደታረደ ሆኖ አየው ይላል። Yani ne sultan? በተለይም ማለት ነው በዚህ በ1898 ዓመተ ምሕረት ጳጳሳዊ ስርዓት ለጊዜውም ቢሆን የቀዘቀዘ የደከመና ያበቃ ሲመስል ጳጳሱም ተይዘው ወደ ስር በወደቁ ወይም ደግሞ በተያዙበት በታሰሩበት ጊዜ ያኔ መጽሐፍ ቅዱስ እንዲህ በማለት ይጠቅሰዋል። 13፥3 ላይ ደን ስንመለከት ከራሶቹ ለሞት እንደታረደ ሆኖ አንዱን አየሁት ለሞቱ የሆነ ቁስል ግን ተፈወሰ ይላል። እንደሞ ተቀራ ይለ መጽሐፍ ቅዱስ እንደገና እንደተፈወሰ ይነግረናል። ምድር ሁሉ አውሬውን እየተከተለ ተደነቀ ይላል። ምን ማለት ነው? ከዚህ እንደምንረዳው ይህ ኃይል ማለትም በመካከለኛው ዘመን የነበረው ጳጳሳዊ ኃይል በመጨረሻ ዘመን እንደገና ወደ ነበረበት ስልጣን የሚመለስ መሆኑን መጽሐፍ ቅዱስ ይጠቁመናል። ምክንያቱም እንደ ሞተ ሆኖ ብቻ እየውት አይደለም የሚለው ሐዋርያው ዮሐንስ፣ ባለራዕይ ዮሐንስ መሞቱን ብቻ አይደለም ያየው፣ እንደገና የቆሰለው ቁስን ተፈወሰለት ነው የሚለው አውሬው ላይ የደረሰው የሞት ቁስል ተፈውሷል ወይ ነው ጥያቄው። አዎ፣ ከተፈወሰ መቼ ተፈወሰለት? እንግዲህ ወገኖች ይህንን ጉዳይ እንደገና አሁንም ታሪክና መጽሐፍ ቅዱሳችንን አገናኝተን ወይም አገጣጥመን በምንመለከትበት ጊዜ ሁለቱን በደንብ አድርገን በምናጣጥምበት ጊዜ ትምህርታዊ እውነቱን ወይም ደግሞ ሐቁን እናገኘዋለን። ሁላችንንም እንደምናውቀው ቁስል ሲፈወስ በአንድ ጊዜ ሳይሆን ቀስ በቀስ ነው። በአንዴዋ አይፈወስም። ቁስሉ መፈወስ የጀመረው በ1929 ነው። የወቅቱ የፋሽስት ኢጣሊያን መሪ የነበረው ሞሶሎኒ በዘመኑ የሮም ካቶሊክ ሊቀ ጳጳስ ከነበሩት ከካርዲናል ጋስፓሪ ጋር በቫቲካን ለጳጳሱ በተለይ ቫቲካንን ለጳጳሱ ለመስጠት በተደረገው ስምምነት ነበረ ያኔ ቁስሉ መፈወስ የጀመረው። ለምንድን ይህ ስምምነት ተፈጠረ? ለምን ይህንን ለማድረግ ፈለገ? አንደኛ መጽሐፍ ቅዱሳዊ ትሚት ትንቢት ነው። ይቁሱን እንደገና እንደሚፈወስ መጽሐፍ ቅዱስ ይፈልጋል። ሁለተኛ ደግሞ ይህ ፋሽስታዊ ጣሊ ሞሶሎኒ የሚፈልገው አጀንዳ ነበረ። ያን አጀንዳውን ለማስፈጸም ነበረ ይህንን ስምምነት ያደረገውና ለዚህ ጳጳስ አንድ አገር ወይም ቫቲካን የምትባለውን ቦታ ወይም ከተማ የተሰጠው። የስምምነቱ ዓላማ በወቅቱ የፋሺስት ኢጣሊያ የኢጣሊ መሪ ማለት ነው። ሞሶሎኒ ኢትዮጵያን ለመውረር ያሰበበት ጊዜ ስለነበረ በዛን ጊዜ ደግሞ ኢጣሊያን ቀደም ሲል በአጼ ዮሐንስ በተለይም ደግሞ በጉንደት እንደገናም ደግሞ በአጼ ምኒልክ ደግሞ ባድዋ ላይ በኢትዮጵያ ድል ተመተው ብዙ ኢጣሊያናውያን ስለቆሰሉ ስለተሸነፉ የኢጣሊያን ሕዝብ በማጉረምረሙ ጳጳሱ ጦርነቱ የተቀደሰ ጦርነት ነው ብለው ሕዝቡን እንዲያግባቡ ህዝቡን እንዲያነሳሱ የተደረገ ስምምነት ነበረ። ተወደዳችሁ የታሪክ የሚናገረው ነገር ነው። ይህ ድርጊት እንግዲህ ከመቶ ሰላሳ አንድ ዓመታት በኋላ ከአድዋ ጦርነት ማለት ነው። ጳጳሱ እንደገና ወይም ደግሞ ቁስሉ ከተ ቁስሉ ቁስሉ ከቆሰለ ከመቶ ሰላሳ አንድ ዓመት በኋላ ከአስራ ሰባት ዘጠና ስምንት በኋላ ማለት ነው እንደገና በፖለቲካዊ ጉዳዮች ላይ ሰፊ ሚና እንዲኖረው በር ተከፈተለት። አሁን ቀስ በቀስ ቁስሉ እየተፈወሰ መጣ። ከዛ በኋላ የጳጳሱ ተቀባይነት በዓለም አቀፍ ደረጃ በከፍተኛ ፍጥነት እያደገ መጣ። ይህ ሲሆን አሁን ባለበት ዘመን እንግዲህ እንደምታውቁት ብዙ ከነሱ የወጡ ሌሎች የአብያተ ክርስቲያናትም ጭምር በከፍተኛ ሁኔታ እንዲያውም የፕሮቴስታንት አገር ተብላ ፕሮቴስታንትነትን ጠብቃ የህዝብ ነጻነትና የሃይማኖት ነጻነትንም ድሞ ጠብቃ የምትኖረው አሜሪካ እንኳ ሳትቀር ጳጳሱን ለመቀበል ህገ መንግስት እስከ ማስሻሻል ደርሳለች። ወገኖች፣ በአንድ ወቅት የሮም ርዕሰ ሊቃነ ጳጳስ ዳግማዊ ዮሐንስ ጳውሎስ አሜሪካን ለመጎብኘት በሄዱበት ወቅት በወቅቱ የአሜሪካ ፕሬዚዳንት ቢል ክሊንተን እንዲህ አሞግሰዋቸው ነበረ። ብፁህነትዎ በመካከለኛው አውሮፓና በቀድሞዋ ሶቪየት ዩኒየን ላደረጉት ታላቅ ነገር እና እናከብርዎታለን። ብዙዎች ከህሊና እስረኝነት ነፃ እንዲሆኑ አድርገዋል። አለማችንን ከማያቋርጥ የኒውክሌር ስጋትም ነፃ እንድትሆን አድርገዋል፣ በማለት ያሞገሷቸውን መመልከት እንችላለን። ለዚህ ነው ሦስተኛው መልአክ መልእክት ወገኖች፣ ለዚህ ነው ሦስተኛው መላእክት መልእክት ይህንን ከፍተኛ የሆነ ማስጠንቀቂያ የሚያስተላልፈው ለአውሬውና ለምስሉ የሚሰግድ በግንባሩ ወይም በእጁ ምልክቱን የሚቀበል ማንም ቢኖር፣ ልብ በሉ። ለአውሬውና ለምስሉ ለአውሬው አውሬው ማን ነው? አይተናል። ወገኖቼ ምስሉ ምንድን ነው? ልብ በሉ፣ እሱ ያወጣው ሕግ ነው። ለምስሉ ምልክቱን በእጃቸው ወይም በግንባራቸው የሚቀበሉ ግንባር፣ ወገኖቼ የምናስተውለበት ነው፣ እጅ የምንሰራበት ነው። ይህ አውሬ የሚያወጣውን ሕግ ወገኖቼ ብንቀበለው ባንቀበለውም፣ በእጃችን የምንሰራ ለእንጀራ ብለን ምናልባትም ደግሞ አምነን የምናደርግ በአእምሯችን ከዚህ ቅጣት ከእግዚአብሔር ከሚመጣው ቅጣት ማምለጥ አንችልም። ለዚህ ነው የሶስተኛው መልአክ መልእክት የተሰጠን። የሶስተኛው መልአክት መልእክት ደግሞ እንዲህ በማለት ነው የሚያስጠነቅቀው። መልእክቴን ከመዝጋቴ በፊት የተወደዳችሁ ወገኖቼ ይህንን ቃል እንደገና በድጋሜ በደንብ ላነብላችሁ እፈልጋለሁ። ለአውሬውና ለምስሉ የሚሰግዱ በግንባር ድንብ በሉ፣ በግንባርም ወይም በእጃቸው ምልክቱን የሚቀበል ማንም ቢኖር እርሱ ደግሞ በእግዚአብሔር የቁጣ ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ወይን ጠጅ ይጠጣል ይላል። በጣም በሚገርም ሁኔታ በሩቅ ሳይሆን በቅርብ ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት ዓለማችንን ወደ ታላቅ መከራ እንደምትገባ ምድር በሁለት እንደሚከፈል የእግዚአብሔርን ትእዛዝ የሚጠብቁ፣ የአውሬውን ምልክት የሚቀበሉ እንደሚከፈሉ በትክክል የሚነግረን ዓለም በሁለት ጎራ እንደሚከፈል ዓለም በሁለት ጎራ እንደምትቆም አንድም የአውሬውን ምልክትና ምስሉን የሚቀበሉ ሌላኛውም ደግሞ እግዚአብሔርን የሚታዘዙ። ይህ ወገኖቼ ሕግ ጉዳይ አይደለም። ይሄ ወገኖቼ ምናልባትም አንዳንዶች እንደሚሉተኝ ታውቃላችሁ የወግ አጥባቂነት ጉዳይ አይደለም። ይህ መጽሐፍ ቅዱሳዊ እውነት ነው። በዚህ መጽሐፍ ቅዱሳዊ እውነት መሰረት፣ መጽሐፍ ቅዱስ የሚለን የእግዚአብሔርን ቃል የካዱና የእግዚአብሔርን እውነት ደግሞ ጠብቀው የሚቆሙ ሰዎች በሁለት እንደሚከፈሉ ይነግረናል። የተወደዳችሁ ወገኖቼ መጽሐፍ ቅዱሳችን በተለያየ መንገድ ወገኖቼ በመጨረሻ ሰዎች በሁለት እንደሚከፈሉ ይናገራል። የእግዚአብሔርን ሰዎች በበግ ይመስላቸዋል እንደገናም ከእግዚአብሔር ሐሳብ የወጡትን በፍየል ይመስላቸዋል። መልካም የሆኑትን በቀኝ እንደሚቆሙ ይናገራል። ክፉ የሆኑት በግራ እንደሚቆሙ ይናገራል። ይህ ብቻ አይደለም፣ የተወደዳቸው ወገኖቼ መልካምና ክፉን እንመለከታለን። ጨለማና ብርሃንን እናያለን። ይህ ብቻ አይደለም፣ የተወደዳቸው ወገኖቼ በተለይም ደግሞ በመጨረሻው ጊዜ ሰፊና ጠባብ የሚባል መንገድ እንዳለ ይነግረናል። በጠባቧ መንገድ የሚሄድ በሕይወት ወይም ደግሞ ወደ ሕይወት ደጅ እንደሚደርስ ይናገራል። ሰፊው ብዙ ሰዎች የሚሄዱበት እንደሆነም ይናገራል። እውነት በቁጥር አይወሰንም ሰፊው መንገድ ወደ ጥፋት እንደሚወስድም የእግዚአብሔር ቃል ይናገራል ዛሬ በጣም ብዙ ሰዎች እውነትን በቁጥር እውነትን በስፋት እውነትን በትልቅነት ሊለኩ ይሞክራል ይህ ግን አይደለም የእግዚአብሔር ቃል የሚናገረው ወደድንም ጠላንም ይህንን እውነት መቀበል ካልፈለግንና እምቢ ካልን እግዚአብሔርን ምርጫችን ካላደረግን ከአውሬ ወይም ደግሞ ከሰይጣን እጣችን ይሆናል እግዚአብሔር ደግሞ የማንንም ሞት አይፈልግም መጽሐፍ ቅዱሳችንን በሕዝቅኤል ምዕራፍ በ18 33 ላይ ደን ስንመለከት እንደዚህ ነው የሚለው። እኔ የሟቹን ሞት አልወድም ነው የሚለው። እንድንመለስ በሕይወት እንድንኖር ይጠራናል። ኑ ነው የሚለ እጆቹን ዘርግቶ ዛሬ በሰው ስርዓት፣ ዛሬ ወገኖቼ፣ በሌላ ትምህርት፣ ዛሬ ከመጽሐፍ ቅዱስ የሆነን ከመጽሐፍ ቅዱስ ውጭ የሆነ አስተሳሰብ ይዘን እግዚአብሔር ከሚለው ነገር እርቀን ያለን ሰዎች ወደ እግዚአብሔር እንድንቀልብና ቃሉን በጽሞና እንድንመረምር እንድናጠና በጾለትና ራስን በመዝቅ በማድረግ ቃሉ ምንድን ነው የሚለው የሚለውን እንድናስብ ላሳስባችሁ ወዳለሁ። ለምን ሰዎች የሚሉትን ብቻ ሰምተን መመለስ እንፈልጋለን? በእርግጥ ይሄ እውነት ነው ወይ ብለን እንደ ቤሪያ ሰዎች የእግዚአብሔርን ቃል መመርመር ያስፈልገናል። መጽሐፍ ቅዱስን ማጥናት ያስፈልገናል። ራይ መጽሐፍ ምዕራፍ አንድ ቁጥር ሶስት ላይ በመጨረሻ ዘመን ትንቢቱ ወይም ዘመኑ ቀርቧል። የዚህን የትንቢት ቃል የሚያነቡ የሚጠብቁ፣ ወይም ደግሞ የሚሰሙ ብፁዓን ናቸው ነው የሚለው። ለምን ልናነብ ፈቃደኛ አልሆን ነው ወገኖች? እግዚአብሔር ቃሉን እንድናነብ ይጠራናል። እንመርምረው። እግዚአብሔር ቃሉን እንድንሰማ ይጋብዘናል። እንመርምረው። ለዚህ ነው ወገኖቼ ይህንን እውነት መርምረን በትክክለኛው ጎራ መቆም እንድንችል እግዚአብሔር አምላክ አንዳች ነገር አስቀድሞ ምስጢሩን ለባሪያዎቹ ሳይናገር ስለማያደርግ በአሞጽ ምዕራፍ ሶስት ሰባት ላይ እንደተጠቀሰው ይህንን ቃል አስቀድሞ ና የሚናገርን ስለዚህ ምን አለ በዚህ ቃል ላይ ሂደን በምንመለከትበት ጊዜ ለአውሬውና ለምስሉ የሚሰግዱ በግንባር ወይም በእጃቸው ምልክቱን የሚቀበል ማንም ቢኖር እርሱ ደግሞ በእግዚአብሔር ቁጣ ጽዋ ሳይቀላቅል ከተዘጋጀው ከእግዚአብሔር ወይን ጠጅ ይጠጣል። በቅዱሳን መላእክትና በበጉ ፊት በእሳትና በዲን በእሳትና በዲን ይሰቃያል የሚል የማስጠንቀቂያ መልእክት ያስተላልፋል። ወንድሞቼ አውሬው በአንጻሩ እኔን ካልተቀበላችሁ መሸጥ፣ መግዛት፣ መለወጥ እንዲሁም ደግሞ ማንኛውንም በምድር የሚደረጉ ድርጊቶችን ማድረግ አትችሉም በማለት ቅዱሳንን የሚያሳድድ ሆኖ ሲታይ በሌላ አንፃር ደግሞ እግዚአብሔር ካስተላለፈውና ከተናገረው መልእክትና ቃል ውጭ ሰዎች ራሳቸውን ቢያደርጉ፣ ለዚህ አውሬ ቢሰግዱ፣ መሰገድ የሚገባለትን መመለክ የሚገባውን እንዲሁም ደግሞ መከበር የሚያስፈልገውን እግዚአብሔርን ትተን ሌሎችን ብናመልክ፣ እኔ እግዚአብሔር ባልተቀላቀለ የቁጣ የወይን ጠጅ እቀጣችኋለሁ በሚል ይህን ቅጣቱን ግን እግዚአብሔር ከማድረጉ በፊት ማስጠንቀቂያውን ሲልክልን እናያለን። የተወደዳችሁ ወገኖች፣ የሚያስደንቀው የእግዚአብሔር ባህሪ እግዚአብሔር ፍቅር ነው። ሰው ቢሆን ኑሮ ጠላቱን ወይም ደግሞ ሰው ቢሆን ኑሮ የሚፈልገውን ሰው ለማጥቃት ምንም አይነት ነገር መናገር አይፈልግም። እግዚአብሔር ግን ማንም እንዲጠፋ አይፈልግም። እግዚአብሔር ባህሪው ፍቅር ነው። ስለዚህ ነው ወገኖች እኛ ሁላችንንም በዚህ የተሳሳተ አስተምህሮት ውስጥ ገብተን ሕይወታችን እንዳናጣ እንዲሁም ደግሞ ጌታ ኢየሱስ ክርስቶስ በመስቀል የከፈለው ዋጋ ከንቱ እንዳይቀር አስቀድሞ ይህ ሊሆን ያለ በመጨረሻው ዘመን ሊመጣና ሊፈጸም ያለ እውነት ትዕይንት ስላለ በዚህ ትዕይንት በዚህ ታላቅ የመከራ ጊዜ መከራውን ተቋቁመን እነዚህ ናቸው ከታላቁ መከራ የመጡ የሚለው ስያሜና ወገኖቼ ድል የእኛ መሆን እንዲችል ጥሪውን የሚያቀርብልን ስለዚህ ይህንን መልእክት በመስማት ይህንን ቃል ወገኖቼ በመቀበል ከእግዚአብሔር ጋር መስማማትና ከእግዚአብሔር ጋር መሆን እንድንችል ሁላችንንም በያለንበት እግዚአብሔር አምላክ ይርዳል። ጌታ ይባርካችሁ። እንጸልይ። ጌታ ሆይ ስለመጣልን ቃልህ በኢየሱስ ክርስቶስ ስም እናመሰግናለን። የሚገርም ነው። ምን ያክል የሰው ልጅ ድፍረት ትልቅ እንደሆነ አንተ አምላክ ሁነህ እያለህ ሰዎች ራሳቸውን በአምላክነት ስያሜ ላይ አስቀምጠው ያንተን ስልጣንና ክብር በመውሰድ ራሳቸውን በከፍታ ስፍራ በማስቀመጥ ብዙዎችን እንዳሳቱ በቃልህ አማካኝነት በተለይም በሦስቱ መላእክት መልእክት ትምህርትና ወንጌል በስፋት አይተናል። ወገኖቼ በሰሙት እንዲሁም ደግሞ በተመለከቱት አንጻር ቃልህ ወደ እነሱ ደርሶ የቃልህ እውነት ልባቸውን ለውጦ ካንተ ጋር መስማማትና ከዚህ ሰዋዊ ትምህርት ከዚህ ባህላዊ ትምህርት ርቀው ከእውነት ጋር መጣበቅ እንችሉ እርዳቸው። እኔም ቃልህን ከፍቼ እግዚአብሔር የዘላለም አምላክ እስክዘጋበት ጊዜ ድረስ ከእኔ ጋር ሆነ ስለመራሃኝ አመሰግንሃለሁ። ክብር ላንተ ይሁን፣ ስግደት ላንተ ይሁን፣ አምልኮ ላንተ ይሁን። እስከ መጨረሻ ከእኛ ጋር ስለሆንክም ተመስገን። ይህን ሁሉ ጠየቅነህ በጌታ በኢየሱስ ክርስቶስ ስም አሜን። কাফি ছ to Yes, I'm in a fake, I'm Such <laughs> a I am Sakha. cafite herque i yeah.